ተደራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ታቻና ወደር የማይገኝለት ተወዳዳሪ የሌለው ጌታችንና መድኃኒታችን ኢየሱስ ክርስቶስ ዛሬም ደግሞ ምሕረቱን አሰፋልን አበዛልንና እኔም እናንተም ራዲዮናችንን እከፍተን እነሆ በዙሪያው ተሰብስበን ልባችንን አዘጋጅተን ከእግዚአብሔር የጸጋማ ዕድል እንካፈል አንድ ላይ ቀርበናል። እግዚአብሔር ለዘላለም እየተመሰገነ ይሁን። እንደምናመሻችሁ፣ በጌታ የተወደዳችሁ ክብራን አድማጮቼ፣ ዛሬ ተከታታዩን የማቴዎስ ወንጌል ጥናታችንን እንቀጥላለን። አስተማሪው ጌታ መንፈስ ቅዱስ ነው። እኔም ወንኮ እናንተም በያላችሁበት ስፍራ ሆናችሁ በተለያየ ዐይነት ሁኔታ ውስጥም ሆናችሁ ወደ እግዚአብሔር ስትቀርቡ እግዚአብሔር ደግሞ ወደ እኛ ይቀርባል፣ ወገኖቼ። አዎ፣ ቃሉም ወደ እግዚአብሔር ቅረቡ እግዚአብሔርም ምን ያደርጋል? ይላል ወደ እናንተ ይቀርባልና ይላል ወደ እኛ የሚቀርበውን ኀጢአታችንን አይቶ የማይፈርድብንና የማይርቀንን እግዚአብሔር እያሞጋገስን ወደ ዝግጅታችን እናልፋለን። እኛም ወደንና ፈቅደንና መሰግንሃለን፣ ምስጋናን እንሰዋልሃለን። እግዚአብሔር አምላካችንና አባታችን ሆይ በዚህች ሰዓት እኔ ባሪያ ከዚህ ሆኜ ጸልያለሁ። ወገኖቼን በውጭ አገር ያሉትን በአገር ውስጥ ያሉትን አድማጮችን ሁሉ እንድትመለከታቸው በቃልህም ደግሞ እግዚአብሔር ሆይ ወደ ልባቸው ደርሰ እንድታጽናናቸው ድንቅ የሆነችው ጣትህ ደግሞ እግዚአብሔር ሆይ በዘመናት ሁሉ ውስጥ ያልደከመው ክንድህ ጌታ ሆይ እነሆ በዚህን ሰዓት ይጐበኛቸው ዘንድ ጸልያለሁ። እግዚአብሔር አባቴና አምላኬ ሆይ የእያንዳንዱ ሰው ሸክም ምን እንደሆነ አላቅም። ጌታዬና አምላኬ ሆይ በዚህ ሁሉ ውስጥ ደግሞ ተገልጠ ድንቅን ማድረግ ታውቅበታለህና እባክም በዚህን ሰዓት በእኛ መካከል በድንቅ ተመላለስ፣ በድንቅ ተመላለስ። በዚህን ጊዜ ደግሞ ጠጋኙን፣ ፈዋሹን፣ አጽናኙን ቃልህን በጌታ መንፈስ ቅዱስ አስተማሪነት እነሆ እንድትናገረንና እንድታስተምረን እንለምንሃለን። በደላችንን ይቅር በለን። በጌታችንና በመድኃኒታችን በጌታ በኢየሱስ ክርስቶስ ስም አሜን። ውድ አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን ከማቴዎስ ወንጌል የምዕራፍ ዐሥራ ሰባትን ትምህርት መጀመራችንን ታስታውሳላችሁ። በዚያ ውስጥ ስለ ክርስቶስ ክብር መገለጥ የሚያወሳውን ታላቅን ክፍል ስንመለከት ነበረ። ዛሬ ደግሞ ከቁጥር ዐሥራ አራት እስከ ዐሥራ ስድስት ባለው በመነሳት በአጋንንት ስለ ተያዘው ልጅ ታሪክ እንመለከታለንና መጽሐፍ ቅዱሶቻችሁን እንደ ወትሮ ሁሉ ገለጥ ገለጥ አድርጋችሁ ማቴዎስ ምዕራፍ 17 ከቁጥር 14 እስከ 16 ያለውን ተመልከቱ ወገኖቼ። በዚህ ታሪካዊ ድርጊት የመንግሥተ ሰማይ መልክ ምን እንደሚመስል እንመለከታለን። ቤተ ክርስቲያን ዛሬ ምን መልክ ይኖራት ይሆን? ደቀ መዛሙርቱ በዚያን ጊዜ ሊሆኑ የሚገባቸውን መሆን አለመቻላቸው እጅግ የሚያሳዝን ሁኔታ ነበረ። ዛሬም ቢሆን ቤተ ክርስቲያን ባጋንንት የተያዙትንና በባርነት ውስጥ ያሉትን ነፃ ለማውጣት ኃይል በማጣቷ አሳዛኝ ሁኔታ ውስጥ እንዳለች እናስተውላለን። እስቲ ቃሉን እናንብበው። ወደ ሕዝቡም ሲደርሱ አንድ ሰው ወደ እርሱ ቀረበና ተንበርክኮ፣ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና ብዙ ጊዜ በሳት ብዙ ጊዜም በውሃ ይወድቃልና፣ ወደ ደቀ መዛሙርት ማመጣሁት ሊፈውሱትም አቃታቸው አለው፣ ይላል። ቤተ ክርስቲያን ከጌታ የተቀበለችውን ባጋንንትና በርኩሳን መናፍስት ኃይላት ላይ ያላትን ሥልጣን የማትጠቀምበት ምክንያት ምንድን ነው? በዚህ ክፍል የተመለከትነው ሰው ወደ ደቀ መዛሙርት አመጣሁት ሊፈውሱትም አቃታቸው ያለው አባባል ዛሬም ቤተ ክርስቲያን የምትወቀስበት ጉዳይ ነው። ኢየሱስም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደዚህ ወደ ኔ አምጡት አለ ይላል የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ ሲል ጌታ ሐዘኑን ገለጸ። ይህን የመሰለ ንግግር ዛሬ በቤተ ክርስቲያን ላይ የሚናገር አይመስላችሁምን? ወይም በግላችን ለእኔና ለእናንተ እንዲህ የሚለን ይመስለኛል። ከዚህ በኋላ ጌታ ወደ እኔ ዘንድ አምጡት አለ። ጌታ ታላቅ ሐኪም ነው ወገኖቼ ዛሬ የከበደንን ሸክማችንን ዛሬ ያስጨነቀንን ጭንቀታችንን እንዲሁም ሌሎች ጉዳዮቻችንን ሕመማችንንም ወደ እርሱ ብናቀርብ ከእርሱ ዘንድ ፈውስን እናገኛለን። ኢየሱስም እገሰጸው፣ ጋኔኑም ከእርሱ ወጣ፣ ብላቴናውም ከዚያች ሰዓት ጀምሮ ተፈወሰ የሚለውን ደግሞ ከቁጥር ዐሥራ ስምንት ነው የምንመለከተው። ጌታ አስቀድሞ ደቀ መዛሙርቱን ወቀሰ፣ ከዚያም አጋንንቱን እገሰጸው። ቁጥር አሥራ ዘጠኝና ሀያን ተመልከቱ። ከዚህ በኋላ ደቀ መዛሙርቱ ብቻቸው ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልን ስለምነው አሉት። ኢየሱስም ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም ይላቸዋል። ተመልከቱ። ጌታ ኢየሱስ ክርስቶስ ምንድን ያለው? የሚሳናችሁ ነገር የለም የሚለው ቃል እንደ እግዚአብሔር ፈቃድ የሆነውን ለማለት ነው እንጂ እንደ ሰው ፈቃድ የሆነውን ሁሉ ለማለት አይደለም። ይህ ልጅ ከአጋንንት እስራት ይፈታ ዘንድ የእግዚአብሔር ፈቃድ ነው። ታዲያ ደቀ መዛሙርቱ ከአጋንንት እስራት ነፃ ያላወጡት ለምንድር ነው? ምክንያቱም እምነት ስላልነበራቸው ነው። ቁጥር 21 ይህ አይነት ግን ከጸሎትና ከጦም በቀር አይወጣም አላቸው። ጌታ ኢየሱስ ሞቱንና ትንሣኤውን በድጋሚ ስለማስታውቁ የምንመለከተው ደግሞ በቁጥር 22ና 23 ነው። ጌታ ኢየሱስ ለሦስተኛ ጊዜ ልብ በሉ፣ ለሦስተኛ ጊዜ ለደቀ መዛሙርቱ ስለ ሞቱና ስለ ትንሣኤው ነገራቸው። ጌታ ኢየሱስ ለደቀ መዛሙርቱ ስለ ሞቱና ስለ ትንሣኤው ሲነግራቸው ይህ ሦስተኛ ጊዜው ነው። በመጀመሪያ በቂሳሪያ በነበሩበት ጊዜ ተናግሯቸው ነበር። አሁን ያሉት በገሊላ ሲሆን ወደ ኢየሩሳሌም እየተጓዙ ነው። በዚህም ስፍራ ሁለት ጊዜ ተናግሯቸዋል። የግብር ገንዘብ ከአሳፍ ውስጥ የሚለውን ደግሞ ከቁጥር ሃያ አራት በመነሳት እንመለከታለን። ወደ ቅፍርናሆምም በመጡ ጊዜ ግብር የሚቀበሉ ሰዎች ወደ ጴጥሮስ ቀረቡና መምህራችሁ ሁለቱን ዲናራ አይገብርምን አሉት። ግብር በዓመት የሚሰበሰብ ገንዘብ ነው። የሚሰበሰበውም ለቤተ መቅደሱ ድጋፍ ነው። ከቁጥር አምስት እስከ ሀያ ስድስት ያለውን የተመልከቱ። አዎን ይገብራል አለ። ወደ ቤትም በገባ ጊዜ ኢየሱስ አስቀድሞ ስምዖን ሆይ ምን ይመስልሃል? የምድር ነገሥታት ቀረጥና ግብር ከማን ይቀበላሉ? ከልጆቻቸውን ወይስ ከእንግዶች አለው። ጴጥሮስም ከእንግዶች ባለው ጊዜ ኢየሱስ እንኪያስ ልጆቻቸው ነፃ ናቸው ሲል ተናገሩ ወይም መለሳለት። ጌታ ኢየሱስ የመንግሥት ልጆች ከግብር ነፃ መሆናቸውን ለጴጥሮስ ሊያስረዳው ፈልጓል። ጌታ ኢየሱስ የእግዚአብሔር ልጅ ስለሆነ ለቤተ መቅደስ እርዳታ ግብር ሊከፍል ግዴታ የለበትም። ቁጥር ሀያ ሰባትን ተመልከቱ። ነገር ግን እንዳናሰናክላቸው ወደ ባሕር ሂድና መቃጥንጣል መጀመሪያም የሚወጣውን አሳ ውሰድና አፉን ስትከፍት እስታቴር ታገኛለ ያን ወስደ ስለ እኔና ስለ አንተ ስጣቸው አለው ይላል። ጌታ ኢየሱስ ለግብር የሚሆን ገንዘብ ያገኘበት መንገድ ያልተለመደና አዲስ መንገድ ነው። ይህ የሚያሳየን አዳም በኀጢአቱ ያጣውን ክብር ጌታ ሊመልስልን እንደ ተዘጋጀ ነው። ለእርሱ ፍጥረታት ሁሉ ይገዙለታል። ለአዳም ይህን የመሰለ ሥልጣን እግዚአብሔር ሰጥቶት ነበር። ነገር ግን በውድቀቱ ይህን ሁሉ አጣ። ዘፍጥረት አንድ ቁጥር 26ን በኋላ ተመልከቱ። ጌታ ኢየሱስ ክብሩን በገለጠ ጊዜ የሰው ልጅ ሊገባበት ያለውና የአጣው ክብር ምን እንደሚመስል አስታወቀ። ለግብር የሚሆን ገንዘብ ከአሳ አፍ ውስጥ ማስገኘቱ የሰው ልጅ በሥልጣኑ የሚሠራውን ሥራ ታላቅነት ያስገነዝበናል። እንግዲህ ይህን ያጣነውን ክብርና ሥልጣን በክርስቶስ እናገኝ ዘንድ ወደ እርሱ በእምነት እንቀርብ ዘንድ በወንጌሉ ይጠራናል። በንሳ ወደ እርሱ ብንቀርብ ሊያድነን፣ ወደ ክብሩም ሊያስገባን የታመነና ጻድቅ ነው። እግዚአብሔር ለዘላለም እየተመሰገነ ይሁን። እንግዲህ ወገኖቼ የዚህ የማቴዎስ ምዕራፍ ዐሥራ ሰባት ጥናታችንን እዚህ ላይ አበቃል። ቀጥል በማድረግ ደግሞ በቀሪው ሰዓት የምዕራፍ ዐሥራ ስምንት ከፊሉን አብረን እንመለከታለን። በዚህ ምዕራፍ ስለ ሕፃን ልጅ ያውነት፣ ምሳሌ ስለ ጠፋው በግ አማኞች በቤተ ክርስቲያን ሊኖራቸው ስለሚገባ ክርስቲያናዊ ሥነ ምግባር፣ ስለ ይቅርታ የተሰጠውን ምስክርነትም ጠቅለል አድርገን እንመለከታለን። የሚቀጥሉት ጥቂት ምዕራፎች እስካሁን ከነበሩት የማቴዎስ ወንጌል ምዕራፎች ጋር የማይመሳሰሉ ቢመስሉም በምዕራፍ አሥራ ሦስትና በሌሎች ምዕራፎች መንግሥተ ሰማያትን አስመልክቶ ለተነሱት ጥያቄዎች መልስ ለመስጠት የሚረዱ እውነቶችን እናገኝባቸዋለን። ቀጥለን የምንመለከተው ወደ መንግሥተ ሰማያት ለመግባት እንደገና መወለድ አስፈላጊ መሆኑን ነው። የሕፃን ልጅ ሕያው ምሳሌነትን ከቁጥር አንድ እናንብ። በዚያች ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግሥተ ሰማያት ከሁሉ የሚበልጥ ማን ይሆን አሉት ይላል። ደቀ መዛሙርቱ ይህንን ጥያቄ ሲጠይቁ የበላይ ለመሆን የሚሻ ሥጋዊ ፍላጎት እንደ ነበራቸው ግልጽ ነው። ምናልባት ከእነርሱ መካከል ሁለቱ ወይም ሦስቱ የተሻለ ማዕረግ አግኝተው ከሁሉ የበላይ ለመሆን ሳይመኙ አልቀሩም። ጌታ ኢየሱስ ግን በሌላ መንገድ ለጥያቄያቸው መልስ ይሰጣቸዋል። ቁጥር ሁለት ሕፃንም ጠርቶ በመካከላቸው አቆመ ይላል። ይህ ለእኛ ምን ያስተምረናል? ምን ይናገረናል? ይህ የሚያስተላልፍልን መልእክት ሕፃናት ወደ ኢየሱስ መምጣት እንደሚችሉ ነው። በማርቆስ ምዕራፍ 10 ቁጥር 14 ጌታ ኢየሱስ እንዲህ ብሎ ተናግሮ ነበረ። ሕፃናትን ወደ እኔ ይመጡ ዘንድ ተው አትከልክሏቸው ብሎ ነበር። ችግሩ ሕፃናቱ ወደ ጌታ መምጣታቸው ሳይሆን ትላልቆቹ ሰዎች ሕፃናት ወደ ጌታ እንዳይመጡ የሚያደርጉትን መከልከል ማስቆሙ ነው። በዚህ ክፍል የምንመለከተው ደስ የሚያሰኝ ነገር ነው። ጌታ ኢየሱስ አንድን ሕፃን ወስዶ በመካከላቸው አቆመው። ከዚያም ቀጥሎ በቁጥር ሦስት እንዲህ ሲል እንመለከታለን። እንዲህም አለ “እውነት እላችኋለሁ፣ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም” ይላቸዋል። ይህንን ጥቅስ ብዙ ሰዎች በተሳሳተ መንገድ ይረዱታል፣ ይተረጉሙታል። አንዳንዶች መንግሥተ ሰማያት ለመግባት እንደ ሕፃን መሆንና ማሰብ ያስፈልጋል ብሎ ሊተረጉሙ ይፈልጋሉ። ጌታ ግን ስለ መለወጥ እንጂ ወደ ሕፃንነት ስለ መመለስ አልተናገረም። በዚህ ንግግሩ ጌታ ኢየሱስ ደቀ መዛሙርቱን ታላቅ ስፍራ የመፈለግ አስተሳሰባቸውን እንዲቀይሩ አድርጓቸዋል። በመንግሥተ ሰማይ ታላቅ ለመሆን ከመፈለግ የሚቀድምና አስፈላጊ የሆነ ነገር እንዳለ ሊያስተምራቸው ነበር ጌታ ኢየሱስ የሕፃንን ምሳሌ የወሰደው። ይህም በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ውስጥ ተገልጿል። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ብሏል። በዚህ ጥቅስ ላይ የተገለጠው ዋናው ነገር ዳግመኛ መወለድ ነው። እንደ ሕፃን ካልሆናችሁ የሚለው አባባል የሚያመለክተው ዳግመኛ ስለ መወለድ ነው። እንደ ገና ስንወለድ መንፈሳዊ ሕይወትን እንደ ሕፃን ጀምረን እናድግበታለን። ወዳጆቼ ዛሬ እንደ ሕፃን ያልሆናችሁበት የጐረመሳችሁበት፣ ያደጋችሁ፣ የጠነከራችሁበት ኀጢአት ምንድን ነው? አንመለስም፣ በቃ አሻፈረኝ ብለን ከጌታም ጋር ከዓለምም ጋር ተጣብቀን ያለንበት ጉዳይ ምንድን ነው? ኢየሱስ ክርስቶስ ግን እንደ ሕፃን ካልሆናችሁ በስተቀር ይለናል። ወገኖቼ የእግዚአብሔርን መንግሥትና ይዘንድ እንደ ሕፃናት መሆን አለብን። ልብ በሉ፣ የእግዚአብሔርን መንግሥት እናይ ዘንድ እንደ ሕፃናት መሆን መቻል አለብን። ዛሬ ብዙ ሰዎች በመንፈሳዊ ሕይወታቸው እንደ ሕፃን መሆናቸውንና ያልበሰሉ መሆናቸውን አይቀበሉም። በቅርብ ጊዜ ወደ ጌታ የመጡ አዳዲስ ክርስቲያኖች ልክ እንደ ደቀ መዛሙርቱ የበላይ ሆኖ ለመታየት ፍላጎታቸውን በተለያየ መንገድ ሲገልጹ ይታያሉ። ጌታ ኢየሱስ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ሲል፣ ሕፃናት ቀስ በቀስ እንደሚያድጉ በጌታ አዲስ ሕይወትን ያገኙ በየደረጃው አስፈላጊውን እድገት እያሳዩ ከአንድ የእድገት ደረጃ ወደ ሌላ የእድገት ደረጃ ሊመጡ ይገባል እንጂ ያልደረሱበትን ደረጃ እኛም እንደዚህና እንደዚያ ልንሆን እንወዳለን ሊሉ አይገባቸውም ማለቱ ነው። ጳውሎስ በአገልግሎት ስለሚመደቡ ሰዎች በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር ስድስት ሲናገር በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን ብሏል። ቁጥር አራትን አለፍ ብለን እንመልከት። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግሥተ ሰማያት የሚበልጥ እርሱ ነው ይላል። ወደ መንግሥተ ሰማይ መግቢያ የሆነውን ዳግም መወለድን ስንመለከት፣ ወገኖቼ በመንግሥተ ሰማይ ታላቅ የመሆንን ምስጢር ራስን ዝቅ አድርጎ በትሕትና መመላለስ እንደሆነ እናስተውላለን። ከቁጥር አምስት እስከ ስድስት ያለውን ተመልከቱ። በዚህ ክፍል ውስጥ የሚያሰናክል የሚል ቃል ተጠቅሶ እናገኛለን። የሚያሰናክል የሚለው ቃል ማሰናከያ የሚያደርግባቸው፣ የሚያስታቸው፣ ወደ ኀጢአት የሚመራቸው የሚለውን ሁሉ ያጠቃልላል። ጌታ እንዲህ ያለውን ማሰናከል በከባድ አነጋገር ነው ያስጠነቀቀው። ለሕፃናት ሊሰጥ የሚገባውን ትኩረት እንዲሁም የሕፃናትን ሕይወት በወንጌል ለመድረስ ለሚደረገው ጥረት ትኩረት እንደ ሰጠው ያመለክታል። ሕፃናትን በወንጌል ለመድረስና ለማስተማር የተሰማሩ ሁሉ ታላቅ አገልግሎት ጀምረዋልና ይበርቱ እላቸዋለሁ። ሕፃናት ለጌታና ለተከታታይ የቤተ ክርስቲያን አገልግሎት እጅግ የሚጠቅሙ በጌታ ዘንድ የከበሩ ናቸው። ስለዚህ እርሱ ሕፃናት ወደ እርሱ ይመጡ ዘንድ እንደ ወደደ ሁሉ ሕፃናት እንዳይሰናከሉም ጠበቅ ያለ ማስጠንቀቂያ ሰጥቷል። በልጅነታቸው ወደ ጌታ በመጡ ሕፃናት እግዚአብሔር በታላቅ ሁኔታ ተጠቅሞባቸዋል። ለምሳሌ ያክል ቦቢ ሞፋት የተባለው ሰው በልጅነቱ ወደ ጌታ ከመጣ በኋላ በአፍሪካ ወንጌልን የሚያደርስ ታላቅ ሰው ሆነ። ከቁጥር ሰባት እስከ አስር ያለውን ደግሞ አለፍ በሉና ተመልከቱ። በዚህ ክፍል ውስጥ ጌታ ኢየሱስ ታናናሾችን እንዳንንቃ አስጠንቅቆናል። ሕፃናት የጌታ ናቸውና የሞተውም ለእነርሱ ጭምር ነውና፣ ለዚህ ነው ጌታ ኢየሱስ ሕፃናትን እንዳናሰናክል እንዳንንቃቸውም የሚያሳስበን። ወደ እኔ ይምጡ ብሎ ወደ እርሱ የመጡትን አቀፋቸው፣ ባረካቸውም። እነዚህ ሕፃናት በሞት ቢለዩን እንኳን አንድ ቀን በጌታ መንግሥት እንደምናገኛቸው እርግጠኞች ልንሆን ይገባናል። ስለዚህ ሕፃናት የሞቱባችሁ ወገኖች ብትኖሩ በዚህ ተጽናኑ። ጌታ ወደ እርሱ የጠራቸውን በመንግሥቱ ይቀበላቸዋልና አሁን ከእርሱ ጋር አሉ። ጌታ ኢየሱስ ለሕፃናት የሰጠውን ከፍተኛ ቦታ ስንመለከት ዛሬ በሕፃናት ላይ የሚደረገውን ግፍና ሥቃይ እንዴት እንመለከተው ይሆን? በእርግጥ እንዲህ የሚያደርጉ ሰዎች ከፍተኛ ወንጀል የሠሩ ናቸው። አንዳንድ ወላጆች ልጆቻቸውን የሚጥሉ የሚያሰቃዩቸውና ግፍ የሚያደርጉባቸው እንዳሉ በዜና ማሰራጫዎች ዛሬ ዛሬ በጉልህ እንሰማለን። ይህ እንዴት ያለ የሚያሳዝንህ ነገር ነው። እንደዚህ ዐይነት ሰዎች የገሃነም ፍርድ የሚገባቸው ነው። ጌታ ኢየሱስ በሕፃናት ላይ ግፍ እንዳንሠራ እንዳናሰናክላቸውም ጠንከር ያለ ማስጠንቀቂያ ሰጥቶናል። በቁጥር አሥራ አንድ ደግሞ ስለ ጠፋው በግ ምሳሌ አንድ ላይ እንመለከታለን። ጌታ ኢየሱስ ቀጥሎ በጣም አስደናቂ የሆነውን የጠፋውን በግ ምሳሌ በማቅረብ ያስተምራል። የሰው ልጅ የጠፋውን ለማዳን መጥቷልና ይላል። ይህ ምሳሌ በሉቃስ ወንጌል ምዕራፍ ዐሥራ አምስት ውስጥ ከቀረበው የጠፋው በግ ምሳሌ የተለየ ነው። በዚህኛው ምሳሌ ቁልፍ የሆነው ቃል ሊያድን የሚለው ነው። ልብ በሉ። በዚህኛው ምሳሌ ቁልፍ የሆነው ቃል ሊያድን የሚለው ነው። በሉቃስ ወንጌል ምዕራፍ ዐሥራ አምስት ትኩረት የተሰጠው የጠፋውን በግ በመፈለግ ላይ ሲሆን፣ በማቴዎስ ወንጌል ውስጥ ግን የጠፋውን በማዳን ላይ ነው። ከቁጥር ዐሥራ ሁለት እስከ አሥራ አራት ያለውን እስቲ እናንብብ። ምን ይመስላችኋል? ለአንድ ሰው መቶ በጎች ቢኖሩት፣ ከእነርሱም አንዱ ቢባዝን፣ ዘጠና ዘጠኙን በተራራ ትቶ ሄዶም የባዘነውን አይፈልግምን? ቢያገኘውም፣ እውነት እላችኋለሁ ካልባዘኑቱ ከዘጠና ዘጠኙ ይልቅ በእርሱ ደስ ይለዋል። እንደዚሁ ከእነዚህ ከታናናሾቹ አንዱ እንዲጠፋ በሰማያት ያሉ አባታችሁ ፈቃድ አይደለም ይላል ጌታ ኢየሱስ ለታናናሾች እንደሚገደው በግልጽ ተናግሯል። ሕፃናትን ከልጅነታቸው ጀምሮ ለኃላፊነት እስኪደርሱ ድረስ ይጠነቀቅላቸዋል። ወላጆች ደግሞ ልጆችን ወደ ክርስቶስ በመምራት ረገድ ከፍተኛ ኃላፊነት አለባቸው። እማወራዎችና አባወራዎችን በዚህች ምሽት እጠይቃቸዋለሁ። ልጆቻችሁን በሥነ ሥርዓቱ በእግዚአብሔር መንገድ እየተጠነቀቃችሁላቸው እያሳደጋችኋቸው ነውን? እግዚአብሔር ማስተዋሉንና ጥበቡን ለሁላችንም ያብዛ። ቁጥር ዐሥራ አምስት በዚህ ክፍል የምንመለከተው ደግሞ በቤተ ክርስቲያን ሊኖርን ስለሚገባ ሥነ ምግባር ነው። ወንድምህም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው፣ ቢሰማ ወንድምህን ገንዘብ አደረግከው ይላል። ተመልከቱ፣ ቢበድልህ ወደ እርሱ ሂድ ነው የሚለው ይህ ጥቅስ የሚናገረው አማኞች ስለሚያደርጉት ኃጢአት ነው የተሰጠው መመሪያ። ጉዳይ ግን የተበደለው ወደ በዳዩ እንዲሄድና ችግሩን እንዲፈታ ነው እንጂ የተገላቢጦሽ አይደለም። እዚህ ላይ ልብ በሉ፣ የተሰጠን መመሪያ በዚህ ጌታችን የሰጠን ማለት ነው የተበደለው ሰው ወደ በዳዩ ሰው እንዲሄድና ችግሩን እንዲፈታ ነው እንጂ የተገላቢጦሽ በዳዩ ሰው ተበዳዩን አስከፍቻ አለው በድያ አለው አኩስያ አለው ብሎ ይቅርታ አድርግልኝ በማለት ሄዶ እንዲጠይቀው አይደለም። አይከብድምን? አው ወገኖቼ ግን በጌታ ውስጥ ከሆንና ከተበደልን የበደለንን ሰው ምነው አሳዘንከኝ ብለን ሄዶ መጠየቁ ታላቅ የክርስትና ውበትና ታላቅ ምጥቅምህ ነው። ባይሰማ ግን ይላል በሁለት ወይም በሦስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ እነርሱንም ባይሰማ ለቤተ ክርስቲያን ንገራት ደግሞም ቤተ ክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭውንልህ ይላል ቁጥር አሥራ ስድስትና አሥራ ሰባት አንዳንድ ሰዎች ወገኖቼ ችግር እያለ እንደሌለ ሸፋፍ ነው ለማለፍ ይሞክራሉ ዛሬ ዛሬ በቤተ ክርስቲያን ውስጥ ግን ጥል ጌጥ ሆኖ የተለመደው ነገር ቢኖር ተኰራርፎ አብሮ አንድ ወንበር ላይ ቁጭ ብሎ ዘላለማዊውን የእግዚአብሔርን ቃል ማድመጥ ሥጋ ወደሙን መውሰድ የጌታን እራት ማለት ነው እየተለመደ መጥቷል። አዎ ዘገየ ከአበራ ጋር ተኮራርፏል። አበራ ደግሞ ከአልማዝ ጋር ተኰራርፏል። ሁሉም አንድ ቤተ ክርስቲያን ውስጥ በአንድ ቦታ ቁጭ ብለው የእግዚአብሔርን ቃል ያደምጣሉ ይቅር ብያሃለሁ፣ በድያሃለሁ፣ ወይንም ደግሞ አንደኛው ለሌላው ምን በደልኩ ምን አሳዘንኩና ነው እንደዚህ ያልከኝ፣ ለምን በደልከኝ ብሎ ሄደው ነገሩን የመፍታት ዝንባሌ ፈጽሞ በእያንዳንዳችን ላይ አይታይም። ዛሬ ዛሬ መኰራረፍ፣ ጥላቻ፣ መገፋፋት የተለመደ እየሆነ መጥቷል በቤተ ክርስቲያን ውስጥ አው ወገኖቼ ወንድማችንን እህታችንን የምንጠላ ከሆነ ጌታ ኢየሱስ ክርስቶስ ምን ይለናል? ነፍሰ ገዳዮች ናችሁ ይለናል። ልብ በሉ፣ ነፍሰ ገዳዮች ናችሁ ይለናል። የአቤልና የቃኤልን ታሪክ መለስ ብላችሁ አስቡ። ጌታ ግን አለመግባባታዎችን በዚህ ዐይነት ሁኔታ እንድናልፋቸው አይደለም ያስተማረው። በሁለት ክርስቲያኖች መካከል አለመግባባት ቢፈጠር፣ ሁለቱ ብቻ ሰላማዊና ጸጥታ ባለበት ሁኔታ አለመግባባታቸውን እንዲፈቱ አስተምሯል። የበደለው ሰው ሊሰማ ካልቻለ፣ ከሁለት ወይም ከሦስት ወንድሞች ወይም እህቶች ጋር በመሆን ማነጋገር ይገባል። ከወንድሞችና እህቶች ጋር ችግሩን ለመፍታት ካልተቻለ፣ ጉዳዩን ለመጨረሻ ጊዜ ወደ ቤተ ክርስቲያን ማምጣት አስፈ ፈላጊ ነው። ጌታ ኢየሱስ ይህንን ትምህርቱን እንደሚከተለው አጠቃሎታል። እውነት እላችኋለሁ አለው፣ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል ይላል። እንግዲህ ወገኖቼ ከዚህ በላይ ምን እንበል? የዚህን ጥቅስ ይዘት አስቀድመን በማቴዎስ ወንጌል ምዕራፍ 16 ቁጥር 19 ተመልክተናል፣ አጥንተናል። ይኸውም ቃሉን ከያዝን ሰዎችን በምድር እንደምናስራቸው፣ የእግዚአብሔርን ቃል የምንሰጥ ከሆነ ግን ሰዎችን በምድር እንደምንፈታቸው ነው የሚያስተምረን። ቁጥር 19ና 20 በኋላ ተመልከቱ። በዚህ ክፍል ውስጥ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ቢስማሙ የሚለው ቃል ማንኛውም ነገር እንዲያደርግልን የሚያስችለን ነውን? የሚልን ጥያቄ ያስከትላል። መልሱ አዎን የሚል ነው። ነገር ግን ተጨማሪ ሁኔታ አለ፤ ይኸውም ሁለት ወይም ሦስት በስሜ በሚሰበሰቡበት ጊዜ የሚለው ነው። በዚህን ጊዜ እርሱ በተገኘበትና እርሱ በሚያውቀው ሁኔታ በስሙ የተደረገውን ጥያቄ ሁሉ እንደሚሰማና እንደሚያደርግልን የተረጋገጠ ነው። በስሙ መለመን ማለት እንደ ፈቃዱ መለመን ማለት ነው የሚል ትርጉም ልንሰጠው እንችላለን። ሁለት ወይም ሦስት በስሜ በሚሰበሰቡበት እኔ በመካከላቸው እሆናለሁ የሚለው ቃል የቤተ ክርስቲያንን መሠረታዊ አስተዳደር ያሳያል ቁጥር 19 ለጸሎት አዲስ መሠረት ሲሆን ቁጥር ሀያ ደግሞ ለምትታየው ቤተ ክርስቲያን አዲስ መሠረት ነው። የመጀመሪያ ቤተ ክርስቲያን መሠረት እዚያ ላይ ነው። በሐዋርያትም ትምህርትና በኅብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር ይላል። የሐዋርያት ሥራ ምዕራፍ ሁለት ቁጥር አርባ ሁለትን መመልከት ይቻላል። በማቴዎስ ወንጌል ምዕራፍ 18 ቁጥር 21 ደግሞ ኢየሱስ ለይቅርታ የወሰነውን አዲስ ገደብ እንመለከታለን። ጴጥሮስ ይህንን ሐሳብ ሲያቀርብ የተሻለና ብዙ ትዕግሥት ያለበት ይቅርታ እንዳደረገ የሚያሳይ መስሎት ነበር። ምክንያቱም በዚያን ዘመን የነበሩ የሃይማኖት መምህራን ሰው ይቅርታ ሊያደርግ የሚችለው ሁለት ጊዜ ወይም ሦስት ጊዜ ብቻ ነው እያሉ ያስተምሩ ነበርና። ስምዖን ጴጥሮስ ሰባት ጊዜ ይቅር ሊል ፈቃደኛ ነበር። ነገር ግን ጴጥሮስ የሰጠው የይቅርታ ብዛት ጌታ ኢየሱስ በኋላ ከሰጠው የይቅርታ ብዛት አንጻር ስንመለከተው እጅግ ትንሽ ነበረ። ቁጥር ሀያ ሁለትንም እንዲሁ ተመልከቱ። ጌታ በዚህ ክፍል የሰጠው የይቅርታ ገደብ አራት መቶ ዘጠና ጊዜ ነው። ነገር ግን በዚያን ዘመን እንዲህ ዐይነቱ አገላለጽ በቀጥታ ያንን ያክል ጊዜ ለማለት ሳይሆን ለይቅርታ ሰፊ ልብ እንዲኖራቸው በትንሹ እንዳይወስኑ የሚያሳስብ ነበረ። ከቁጥር ሀያ ሦስት እስከ ሀያ ሰባት ያለውንም እንዲሁ ተመልከቱ፣ ተያያዥነት አለውና ጌታ ኢየሱስ በዚህ ክፍል የተጠቀመበት ምሳሌ አስቂኝ ይመስላል። ምክንያቱም በዚያን ጊዜ እንዲተውለት የተጠየቀው ገንዘብ ብዛት በአሁኑ ጊዜ የኢትዮጵያ ብር ሰማንያ አራት ሚሊዮን ብር ነበረ። ስለዚህ ይህን ለመተው ለሰውየው እጅግ የሚከብድ ነው። ከቁጥር ሀያ ስምንት እስከ ሰላሳ አምስት ያለውን ተመልከቱ። መቶ መክሊት በአሁኑ ጊዜ አንድ መቶ አስራ ሰባት የኢትዮጵያ ብር ያክል ይመነዘር ነበር። ይህ ነበር ከሰማንያ አራት ሚሊዮን ጋር እየተወዳደረውም ይቅርታ የተደረገለት በአንጻሩ ግን እርሱ ደግሞ ይቅርታ ማድረግ ያቃተው ምሳሌ፣ የይቅርታን ምሳሌነት በግልጽ ያሳየናል። ይህ አዲስ መመሪያ ሲሆን ወገኖቼ፣ ለምዕመናን ግን በኤፌሶን ምዕራፍ አራት ቁጥር ሠላሳ ሁለት የተገለጸውን ያክል ዋና መመሪያ ሊሆን አይችልም። እርስ በርሳችሁ ቸሮችና ሩሮች ሁኑ ይላል እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ምን ተባባሉ? ይላል ይቅር ተባባሉ ይላል። ኤፌሶን አራት ሰላሳ ሁለትን ተመልከቱ። እንግዲህ ወገኖቼ እግዚአብሔር ይቅር ስላለን እኛ ደግሞ እርስ በርሳችን ይቅር መባባል አለብን። እኛ ሌሎችን ይቅር በምንልበት መጠን ነው ጌታ የእኛን ኀጢአት ይቅር የሚለን። ይቅርታ ስለተደረገልን እኛም ይቅርታ ማድረግ አለብን። ይህ ነው እንግዲህ ክርስቲያኖች በቤተ ክርስቲያን ሊኖራቸው የሚገባው ስነ ይህንን ሁሉ እንድናደርግ እግዚአብሔር ይርዳል። ደህና ደሩልን፣ ጻፉልን።